ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 24 2006 ዓ ም ስርጭት ጀመረ። ጤና ስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታየነን። ኮሚሽኑ ባካሄዳቸው የነዚህ 14 ሂደቶች አማካኝነት የተለያዩ ሕግን ያልተከተሉ ጨረታዎችና ግዢዎች ከመፈጸማቸው በፊት በእንጭጩ እንዲቀጩ በማድረግ በርካታ መጠን ያለውን የመንግስት ሀብትና ንብረት ለመታደግ መቻሉን መጥቀስ ተገቢ ነው። ፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር አቶ ወዶ አቶ ናቸው የሰማችኋቸው። ሙሉ ዘገባው በመጽሔት ይቀርባል። ሱዳን ውስጥ ሃይማኖቷን ወደ እስልምና እንድትቀይር ታዛ እምቢ በማለቷ ስቅላት ተፈርዶባት የነበረችው የክርስትና እምነት ተከታይ ሴት ከእስር ከተፈታች በኋላ በማግስቱ እንደገና በቁጥጥር ስር መዋላ ታወቀ። ናይጄሪያ ውስጥ ሰማንያ ሰው ተጠለፈ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የክርስትና ሃይማኖት እምነቷን አልሰርዝም በማለቷ በስቅላት እንድትሞት የተላለፈባት ፍርድ ተሰርዞ ትናንት ተለቃ የነበረችው ሱዳናዊት ዛሬ እንደገና ካርቱም ውስጥ መታሰሯ ተሰምቷል። ሜሪያም ያህያ ኢብራሂም ዛሬ ማክሰኞ ከባለቤቷ ከዳንኤል ዋሚ ጋር ሁለት ልጆቻቸውን ይዘው ካርቱም አውሮፕላን ጣቢያ ላይ የጸጥታ ባለስልጣናት እንደያዟቸው የሜሪያም ጠበቆች አስታውቀዋል። በምን ምክንያት እንደታሰሩ ለጊዜው አልተነገረም። በአውሮፕላን ጣቢያ አጠገብ ወዳለ የደህንነት ጥበቃ ጣቢያ እንደተወሰዱ ነው ጠበቆቹ የጠቆሙት። የ27 ዓመቷ ሜሪያም የሱዳን ፍርድ ቤት የሞት ፍርዱን ሰርዞላት ከስር ተለቃ ቤቷ የገባችው ትናንት ሰኞ ነበረ። ዝርዝሩም በምሽቱ አብይ ርዕስ ይዘነዋል። ሰሜን ምስራቅ ናይጄሪያ ቦርኖ ክፍለ ሀገር ውስጥ ተጠርጣሪ ጽንፈኛ እስላማዊ አማጽያን ብዛት ያለው ሰው ጠልፈው መውሰዳቸውን የአካባቢው ባለሥልጣናትና ነዋሪዎች ገለጡ። ታጣቂዎቹ ባለፈው ሳምንት መጨረሻ በርካታ መንደሮችን ወረው የሚበዙት አዋቂ ሴቶችንና ልጃገረዶች የሆኑ ከዘጠና የሚበልጡ ሰዎችን ጠልፈዋል ሲሉ ባለሥልጣናቱና ነዋሪዎቹ አስታውቀዋል። ታጣቂዎቹ በጠልፋው ወቅት አራት ነዋሪዎችን መግደላቸውን አመልክተዋል። ጠለፋው የተፈጸመው ከቦርኖ ዋና ከተማ ከማይዱጉሪ መቶ ኪሎ ሜትር ገደማ ርቀት ላይ ባሉ መንደሮች መሆኑም ታውቋል። የጸጥታ ኃይሎቹ ጠለፋው ተፈጽሟል የተባለው ሐሰት ነው እያሉ መሆኑን ዘገባዎች ገልጠዋል። ለድርጊቱ ኃላፊነት የወሰደ ወገን እስካሁን አልተሰማም። ቦርኖ ክፍለ ሀገር የቦኮ ሀራም አማጽያን በሺሆች የሚቆጠሩ ሰዎች ያለቁበት በርካታ ጥቃቶችን ያደረሱበት የናይጄሪያ ሰሜን ምስራቃዊ ክፍለ ግዛት ነች። ቦኮ ሀራም ከቦርኖ ክፍለ ሀገር ቺቦክ ከተማ ባለፈው ሚያዝያ የጠለፏቸው ከሁለት መቶ በላይ ተማሪ ልጃገረዶች እስካሁን አልተለቀቁም። በመካከለኛው አፍሪካ ሪፑብሊክ በክርስቲያኖችና ሙስሊሞች መካከል በተካሄዱ የበቀል ግጭቶች ቢያንስ አስራ ስምንት ሰዎች መገደላቸው ተገልጿል። ባምባሪ በምትባለው ማዕከላዊ ከተማ ትናንት ሰኞ የተቀሰቀሰው ግጭት እስከ ዛሬ ማክሰኞም መቀጠሉን ነው እማኞችና የጸጥታ ባለስልጣናት የተናገሩት። እማኞች እንዳሉት ግጭቱ የተነሳው የሚበዙት አባላቱ ክርስቲያኖች እንደሆኑ የሚነገረው የአንቲ ባላካ ሚሊሽያ በአንድ መንደር በሙስሊሞች ላይ ጥቃት ካደረሰ በኋላ በኋላ ነው። የተገደሉት አብዛኞቹ የአናሳን ፉላኒ ሙስሊሞች መሆናቸውን እማኞቹ ገልጠዋል። ዓለም አቀፍ የሰብዓዊ መብቶች ፌዴሬሽን ዛሬ ማክሰኞ ባወጣው ሪፖርት አንቲ ባላካና የሚበዙት አባላቱ ሙስሊሞች የሆኑት ሴሌካ የያዙት ተመሳሳይ የሽብር ተግባር ነው ብሏል። በቅርቡ በሀገሪቱ ባካሄደው የሀቅ ማጣራት ተልዕኮ ሰውም በዘፈቀደ መግደል፣ መድፈርና ልጆችን ለተዋጊነት የመመልመል ተግባር መፈጸሙን የሚያሳዩ ማስረጃዎችን ይዣለሁ ብሏል። ቡድኑ አያይዞም የሀገሪቱ መንግሥት እነዚህን በጦርነት ወንጀልና በሰብእና ላይ በተፈጸሙ ወንጀሎች ደረጃ ሊፈረጁ የሚችሉ ድርጊቶች የሚመረምር ልዩ ክፍል እንዲያቋቁም አሳስቧል። የግብፅ ፕሬዚደንት አብዱልፈታህ ኤልሲሲ በሦስቱ የአልጄሪያ ጋዜጠኞች ላይ የካይሮ ፍርድ ቤት ባስተላለፈው የስርዓት ፍርድ ጣልቃ አልገባም አሉ። ፍርድ ቤቱ የታገደውን እስላማዊ ወንድማማችነት ፓርቲ ይደግፋሉ፣ የሐሰት ዜና ያሰራጫሉ ተብለው በተከሰሱት ሦስቱ ጋዜጠኞች ላይ በሰባት ዓመት እስራት እንዲቀጡ የፈረደው ትናንት ሰኞ ሲሆን ዛሬ ፕሬዚደንት ኤልሲሲ በቴሌቪዥን በተላለፈ ንግግራቸው የፍርድ ቤቱ ውሳኔ መከበር እንጂ መነቀፍ የለበትም ብለዋል። አውስትራሊያዊው ጋዜጠኛ ፒተር ግሬስት ተወላጅ ግብጽ ተወላጅ ካናዳዊው መሐመድ ፋህሚ እና በግብፃዊው ባህር መሐመድ ላይ የተላለፈው ፍርድ በዓለም ዙሪያ ከመሪዎችና ከፕሬስ ነጻነት ተሟጋቾች ድርጅቶች ብርቱ ነቀፋ እየተሰማ ነው። ለፍርድ ቤት ውሳኔ የተከላከለችው ግብጽ ከውጭ ሀገር የሚሰሙትን ነቀፋዎች በሀገራችን ጉዳይ ጣልቃ መግባት ስትል ውድቅ አድርጋለች። የግብጽ የፍትህ ስርዓት የራሱን ውሳኔዎች መውሰድ መብቱ ነው ያሉት የአውስትራሊያ ጠቅላይ ሚኒስትር ቶኒ አበት፣ ሆኖም ፍርዱ አውስትራሊያን አስገርሟል ብለዋል። የግብጽ መንግስት የአገር ውስጥ ስርዓትን ማስከበር ሙስሊም ወንድማማችነትን ጨምሮ ጽንፈኝነት ላይ እርምጃ መውሰድ እንዳለበት ይገባናል። ነገር ግን ፍርድ ሲሰጥ ፍትሐዊና ትክክለኛውን ሂደት በተከተለ መንገድ መሆን አለበት ብለዋል። አውስትራሊያ በዜጋዋ በፒተር ግሬስት ላይ የተላለፈውን ፍርድ ተቃውሟን ለማሰማት በግብጽ ያሉትን አምባሳደሯን እንዲመለሱ አዛለች። ኢራቅ አሁን ከፊቷ የተደቀነው አብዩ ፈተና አሳታፊ የሆነ መንግስት ማቋቋም ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስገነዘቡ በዚያች ሀገር የተነሳውን የጽንፈኛ ሱኒ እስልምና አማጽያን አመፅ መታገል ስለሚቻልበት መንገድ ምክክር ላይ ያሉት የውጭ ጉዳይ ሚኒስትሩ ዛሬ ከኢራቅ ሰሜን ምስራቅ የኩርዶች ራስ ገዛ አስተዳደር ፕሬዚደንት ማሱድ ባርዚኒ ጋር ኢርቢል ከተማ ላይ ተወያይተዋል። ባርዚኒ ኢራቅ አዲስ እውነቷ ከፊቷ ተደቅኗል። እኛ ኩርዶች አሁን እያየ ነው ላለው ቀውስ መፍትሄ እየፈለግን ነው ብለዋል። የኩርድ ኃይሎች በነዳጅ ዘይት የከበረችውን ኪርኩክ ከተማን ተቆጣጥረዋል። ኪርኩክ የኢራቅና ሌቫንቶች እስላማዊ መንግስት የተባሉት ነውጠኞች ግዛቶችን መቆጣጠር ሲጀምሩ የመንግስቱ ኃይሎች ጥለው ከወጧቸው አካባቢዎች አንዷ ነች። ኢራቅ ወሳኝ ወቅት ላይ ናት ሲሉ የተናገሩት የውጭ ጉዳይ ሚኒስትር ኬሪ የኩርድ ኃይሎች በቅርብ በመሰጥ ቀናት ያሳዩት የጸጥታ ትብብር የኢሴልን ጥቃት በመመከትና ለኢራቅ የጸጥታ ኃይሎች ድጋፍ በመስጠት ወሳኝ እገዛ እያደረገ ነው ብለዋል። የኢራቅን ኩርዶች ማሳተፍ አስፈላጊ መሆኑን ያሰመሩበት አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለስልጣን ኩርዶች ከፖለቲካው ሂደት ሲገለሉ አብዛኛውን አሉታዊ አካሄድ የሚያፋጥን ተግባር ይሆናል ብለዋል። ዛሬ ማክሰኞ የተባበሩት መንግስታት ድርጅት በሰጠው መግለጫ እንደ አውሮፓውያን አቆጣጠር በዚህ በሰኔ ወር ብቻ ከአንድ ሺህ የሚበልጡ ሰዎች የሚበዙት ሰላማዊ የሆኑ ኢራቃውያን ተገድለዋል ብለዋል። የሩሲያ ፕሬዚደንት ቭላዲሚር ፑቲን የጦር ሰራዊታቸውን ወደ ዩክሬን እንዲያዘምቱ ባለፈው መጋቢት የሀገሪቱ የህግ መወሰኛ ምክር ቤት የሰጣቸውን ስልጣን እንዲሰርዝላቸው መጠየቃቸው ተዘገበ። ምክር ቤቱ ፑቲን የሩሲያ ተወላጆችና ሩሲያኛ ቋንቋ ተናጋሪ ዩክሬንያውያንን ከጥቃት ለመጠበቅ ጦር ሰራዊት ማዝመት እንዲችሉ ፈቅዶላቸው ነበር። ፑቲን ምክር ቤቱ እንዲፈቅድላቸው የጠየቁት አፍቃሬ ሩሲያው የዩክሬን ፕሬዚደንት ከስልጣን ከተወገዱ በኋላ መሆኑም ይታወሳል። ዛሬ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲናገሩ አዲሱ እርምጃ የተወሰደው የምስራቅ ዩክሬንን ሁኔታ ለማሻሻል እና በጉዳዩ ላይ የተጀመረው የሶስትዮሽ ንግግር ምክንያትም ነው ብለዋል። እርምጃውን የተቀበሉት የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ሚስተር ፑቲን የሰላም እቅዱን በመደገፍ የወሰዱት የመጀመሪያው ተግባራዊ እርምጃ ሲሉ የገለጹት መሆኑን ጽህፈት ቤታቸው አስታውቋል። በመጨረሻም በዓለም የእግር ኳስ ዋንጫ ውድድር አሁን ዜና ይዤ ቀርብ ያለው ስፖርት ይዘች ቀርብ፣ ዛሬ ያልተጠበቀ ውጤት ታይቷል ይለናል ሶሎሞን ክፍሌ። በዲ ምድቦቹ ዩሩጓይና ኢጣሊያ መካከል የተካሄደው ጨዋታ በዩሩጓይ አንድ ለዜሮ አሸናፊነት አብቅቷል። ሁለት እድል ማለትም የማሸነፍና እኩል መለያየት እድሎችን ይዞ የገባው የኢጣሊያ ብሔራዊ ቡድን ፎሪ ወጥቷል። ዩሩጓይ ማሸነፍ ብቻ ነበረበት። ያም ተሳክቶለታል። የኮስታሪካና እንግሊዝ ጨዋታ እኩል ዜሮ ለዜሮ አብቅቷል። ኮስታሪካ በሰባት ነጥብ በአንደኛ ደረጃ ወደ ሁለተኛው ዙር አልፏል። ቆንጂት ወር ይወጣል። ምንድን ነው? ተሰናበተ ሆነ ማለት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13870 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905 በ11925 በ1205 እና በ12140 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ሰኔ 24 2006 ዓ ም ምሽት ፕሮግራም ነው። ባለፈው የበልግ ጊዜ በጣም ጥሩ ዝናብ የነበረበት ነው የተተነበየው። መስሪያ ቤታችን ዘንድሮ በኢትዮጵያ ምዕራብ ክፍል መደበኛ እና መደበኛ በላ እንደሚሆን አብዛኛው የኢትዮጵያ አካባቢዎች ወደ መደበኛ የተቀራረበ ሁኔታ እንደሚኖር ማለት ነው የተተነበየው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዲሬክተር አቶ ዱላ ሻንቆ ናቸው የተሰሙት። በምሽቱ ዝግጅታችን የወቅቱን ግምገማ ይሰጡናል፣ መጪውን ጊዜም ይተነብዩልናል። አሁን የዕለቱ አብይ ርዕስ በሱዳን ሸሪአ መሰረት ሃይማኖቷን ወደ እስልምና እንድትቀይር ታዛ እምቢ በማለቷ እንድትሰቀል ተፈርዶባት የነበረችው የክርስትና እምነት ተከታይ ሴት ከእስር ከተፈታች በኋላ እንደገና በቁጥጥር ስር ውላለች። የሱዳን አሜሪካዊ ባለቤት የሆነችው ሜርያም ኢብራሂም በቅርቡ ወደ ዩናይትድ ስቴትስ ልትመጣ እንደምትችል በአንድ አሜሪካዊ የሕግ ባለሙያ ተጠቁሞ ነበር። ሰለሞን ክፍሌ ተከታትሎታል። ሜርየም ያህያ ኢብራሂምና ሱዳን አሜሪካዊ ባለቤቷ ዳንኤል ዋኒ ትላንት ከሁለት ሕፃናት ልጆቻቸው ጋር ካርቱም ኤርፖርት ላይ በጸጥታ ጠባቂዎች ተይዘው የታሰሩት ሃይማኖቴን አልክድም በማለቷ በስቅላት እንድትቀጣ የተፈረደባት እስረኛ በተለቀቀች ማግስት ወደ ዩናይትድ ስቴትስ የሚያመጣቸውን አውሮፕላን ለመሳፈር ሲዘጋጁ ነው። ቤተሰቡ ለምን በቁጥጥር ስር እንደዋለ እስካሁን ከመንግሥት የተሰጠ መግለጫ የለም። የሜርየም ጠበቃ እንደተናገሩት ከሆነ ግን ቤተሰቡ በሙሉ አውሮፕላን ማረፊያው አቅራቢያ ወደሚገኝ ማረፊያ ቤት ተወስዷል። የሱዳን ይግባኝ ሰሚ ፍርድ ቤት ማርያም እንድትፈታ የወሰነው በትናንትናው ዕለት ሲሆን የሀገሪቱ ውጭ ጉዳይ ሚኒስቴርም የፍርድ ቤቱ ብይን የፍትሕ አካሉ ባለው ነጻነት አማካይነት መሠረት ነው ማለቱ ተዘግቧል። ይህንኑ ፍርድ ቤቱ የሰጠውን ብይን አስመልክቶ ዩናይትድ ስቴትስ ወዲያውኑ መደሰቷን ገልጻ ነበር። ሜሪ ሃርፍ የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በዚህ አጋጣሚም ሱዳን ከ ሁለት ሺህ አምስቱ ህገ መንግስቷ ከዓለም አቀፍ የሰብአዊ መብቶች ድንጋጌና ከሲቪልና የፖለቲካ መብቶች ጋር የሚቃረኑ ህግጋቷን እንድትሰርዝ መወትወታችንን እንቀጥላለን። የሱዳን መንግስት እነዚህን እርምጃዎች መውሰድ ህዝቡ መሰረታዊና ዓለም አቀፍ የሰብአዊ መብቶቹ የተከበሩለት መሆኑን ያረጋግጥበታል። እንደሚታወቀው ደግሞ እኛ ሁልጊዜም ከመንግስቱ ጋር በተገናኘን ቁጥር በተደጋጋሚ የምናነሳው ጉዳይ ነው። እናም በታሳሪዋ መለቀቅ ዜና ደስ ብሎናል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሜሪ ሃርፍ ይህን ከተናገሩ በኋላ ግን የሱዳን መንግስት ሜሪያምን እንደገና ይዞ ወደ ወህኒ ቤት ወስዷል። ሜሪያም ያህያ ኢብራሂም ባለፈው ግንቦት ሰባት ቀን 2006 ዓ.ም. ነበር የሞት ፍርዱ የተበየነባት። የተወለደችው ብዙም ከቤተሰቡ ጋር ካልቆየ ሙስሊም አባት ሲሆን ያደገችው ትውልዷ ከኢትዮጵያ ከሆነ የክርስትና እምነት ተከታይ እናቷ ጋር ነው። ስትታሰር የአንድ ዓመት ከስምንት ወር ሕፃን አብሯት የነበር ሲሆን እዚያው እስር ቤት እንዳለች ደግሞ ሴት ልጅ ተገላግላለች። ባለቤቷ ሱዳን አሜሪካዊው ዳንኤል ዋኒ የሚንቀሳቀሰው በሚገፋ ወንበር ነው። የዚህች ፍትሕ የተነፈጋት የሁለት ሕፃናት ልጆች ታሳሪ ጉዳይ በዓለም ዙሪያ ትኩረት ስቦ መቆየቱ ይታወቃል። የዩናይትድ ስቴትሱ ኮንግረስ አባል ክሪስ ስሚስ ትላንት መፈታቷን አወድሰው፣ ሁለተኛው እርምጃ ቤተሰቡን በጠቅላላ በጥገኝነት ወዲህ ወደ አሜሪካ ማምጣት መሆኑን አስገንዝበው ነበር። የሱዳን ውጭ ጉዳይ ሚኒስቴር የሀገሪቱን የፍትሕ አካል ነፃነት አውስቶ መንግስቱ ግን ከበርካታ አገሮች፣ መንግስታት፣ ድርጅቶች በዓለም አቀፍ ደረጃ ከሚታወቁ ግለሰቦችና ከመገናኛ ብዙሃን ብርቱ ጫና ደርሶበት እንደነበር አስረድተዋል። ዩናይትድ ስቴትስ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም ላይ የጣለው ማዕቀብም በ35 ሚሊዮን የሱዳን ሕዝብ ላይ ጉዳት ማድረሱን አስታውቀዋል። ዋና ጽሕፈት ቤቱን በብሪታንያ ያደረገው ዓለም አቀፉ የክርስትና እምነት ተከታዮች ትብብር የተባለ ድርጅት በበኩሉ ሜርያም ቤተሰቧና ጠበቆቿ ጽንፈኛ አመለካከት ካላቸው ወገኖች የግድያ ማስፈራሪያ ይደርስባቸዋል ብሏል። መንግሥት ለሁሉም የደህንነት ጥበቃ እንዲሰጥ የድርጅቱ ዋና ዲሬክተር መርቪን ቶማስ ለባለሥልጣናቱ ጥሪ አስተላልፈዋል። ከአሜሪካ ድምፅ ራዲዮ ጣቢያ መጽሔት ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። ፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የመንግሥት መስሪያ ቤቶችን የአሰራር ስልት ከሙስና የጸዳ ለማድረግ እወስዳቸዋለሁ በሚላቸው እርምጃዎች አተገባበር ላይ መሰናክሎች ያጋጠሙት መሆኑን አስታውቋል። ሕጋዊነት የሌላቸውን ጨረታዎች በማምከንም በርካታ የመንግስት ገንዘብ መታገዱን ገልጿል። መለስካቸው አምሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ኮሚሽኑ ዛሬ ከተለያዩ የመንግስት ተቋማት ጋር ሙስናንና ብልሹ አሰራርን ለመከላከል የወሰዳቸውን እርምጃዎችና የተገኙ ውጤቶችን በተመለከተ ያደረገውን የአንድ ቀን አውደ ጥናት የከፈቱት ምክትል ኮሚሽነሩ አቶ ወዶ አጦ መስሪያ ቤታቸው በመንግስት ተቋማት ውስጥ ያሉ የአሰራር ጉድለቶችን በመጠቀም ሊፈጸሙ የነበሩ በርካታ የሆኑ የሙስና ወንጀሎችን እንዲመክሩ በማድረግ ተጨባጭ ተግባራትን ማከናወኑን ገልጸዋል። ኮሚሽኑ የሙስና ወንጀልንና ብልሹ አሰራርን ለመከላከል ከሚያደርጋቸው ጥረቶች ውስጥ አንዱ በተመረጡ ጉዳዮች ላይ ጥናትና ምርምር ማድረግ መሆኑን ያብራሩት አቶ ወደአጠው የጥናት ውጤቱን ለሚመለከታቸው የመንግስት ተቋማት በመስጠትና የመፍትሄ ሀሳቦችንም በጋራ በማስቀመጥ ተግባራዊነታቸውን መከታተል ነው ብለዋል። በዚህ የተገኘውን ውጤትም ዝርዝር ምሳሌ ባይሰጡም አጠቃለው አቅርበውታል። ኮሚሽኑ ባካሄዳቸው የነዚህ አስራ ጥናት ሂደቶች አማካይነት የተለያዩ ሕግን ያልተከተሉ ጨረታዎችና ግዢዎች ከመፈጸማቸው በፊት በእንጭጩ እንዲቀጩ በማድረግ በርካታ መጠን ያለውን የመንግስት ሀብትና ንብረት ለመታደግ መቻሉን መጥቀስ ተገቢ ነው። ይሁንና ይህ የተቋማትን አሰራር ክፍተቶች የመድፈን ስራ በተደላደለ መንገድ ላይ የተጓዘ አይደለም። ምክትል ኮሚሽነሩ እንደሚሉት ከሆነ የፌዴራሉ ስነ ምግባርና ጽረ ሙስና ኮሚሽን በተመረጡ የመንግስት ተቋማት ላይ በተወሰነ የአሰራር ስልት አካባቢ በሚደረጉ ጥናቶች የመፍትሄ ዘዴዎችን ለመስጠት ሲሞክርም መንገዱ ሁልጊዜም ቀና ነበር ለማለት እንደማይቻልና እንዲያውም በአንዳንድ መስሪያ ቤቶች ኃላፊዎች ጫና እስከ መፍጠር እንደሚደርሱ አልሸሸጉም። ከእነዚህ ተግዳሮች መካከል የአንዳንድ ተጠኝ ተቋማት ኃላፊዎችና ሰራተኞች ተገቢውን ድጋፍ ከአለማግኘት አንስቶ ጥናቶች እንዳይቀጥሉ ጫና እስከመፍጠር ድረስ ያሉ ችግሮች በየጊዜው መግጠማቸው አልቀረም። ብዙ ተደክሞባቸው የተከናወኑ ጥናቶችንም ለታለመላቸው ጥቅም በማዋል ረገድ በአንዳንድ ተቋማት ዘንድ የሚታየው ቸልተኝነት በትግበራ ወቅት እየገጠሙ ከሚገኙ ትግዳሮቶች መካከል አንዱ መሆኑን ኮሚሽኑ የትግበራ ክትትል በሚያቅርበት ወቅት ለማረጋገጥ ተችሏል። በአውደ ጥናቱ ላይ በመንግስት ተቋማት ሙስናና ብልሹ አሰራርን የመከላከል ስራ ውጤታማነትና ቀጣይ አቅጣጫ በሚል ርዕስ የጥናት ወረቀት ያቀረቡት የኮሚሽኑ የሙስና መከላከል ዳይሬክቶሬት ዳይሬክተር አቶ አክሊሉ ሙሉጌታም እንደተናገሩት ጥቂት የማይባሉ ተቋማት ከኮሚሽኑ የሚቀርቡ በጥናት የተደገፉ የመፍትሄ እርምጃዎችን ለመተግበር እግራቸውን እንደሚጎተቱ ያሳያሉ። ባቀረቡት ጽሑፍ ከተጠቀሱት መካከል አንዱ ኢትዮ ቴሌኮም ሲሆን ኢትዮ ቴሌኮም በጥናቱ ከተጠቆሙ ስድስት የመፍትሄ ሀሳቦች ሁለቱ በአመዛኙ የተተገበሩ ሲሆኑ አራቱ በሂደት ላይ የሚገኙ መሆናቸውን ይገልጻሉ። ተግባራው መጠናቀቅ ከነበረበት ግን የስድስት ወር ጊዜ ማለፉንም አቶ አክሊሉ በጥናታቸው ያስረዳሉ። በመከላከያ ግንባታ ግብዓት ማምረቻ ድርጅት የዝቋላ ስቲል ማምረቻ ፋብሪካን ደግሞ በተመለከተ የሰፈረው ከዚህ የተለየ ነው። ከተቋሙ ጋር ግንኙነት ለመፍጠር በተለያየ ጊዜ የተደረጉ ጥረቶች ባለመሰካታቸው የተሰጡ የመፍትሄ ሀሳቦች ተግባራዊ ስለመደረጋቸው መሰብሰብ አልተቻለም። መረጃውን ማግኘት አልተቻለም ማለት ይመስላል። በአቶ አክሊሉ ሙሉጌታ አመለካከት እንዲህ ያሉ ችግሮች ቢኖሩም ከትናንቱ ዛሬ የተሻለ እንደሆነ አይጠራጥሩም። ይህም ቢሆን በቂ አይደለም። ቀደም ሲል ለምሳሌ ከ50 ፐርሰንት አማካይ በላይ የሰጠናቸው የማሻሻያ ሀሳቦች ተፈጻሚ የማይሆኑበት ሁኔታ ነበር። አሁን ደግሞ ተሻሽለን በአማካይ ከ60 ፐርሰንት እስከ 70 ፐርሰንት ባለው ደረጃ ደርሰናል። እኛ ግን ይህን አይደለም የምንፈልገው። እንደ አገር፣ እንደ መንግስት፣ እንደ ተቋም ይሄ ይጎዳናል ብለን ነው። አቶ አክሊሉ ሙልጌታ በተለይ ለቪኦኤ እንደገለጹት በመሬት ዙሪያ የሚሰጡ አገልግሎቶች፣ በመንግስት ገቢዎች ጉምሩክ፣ የኮንስትራክሽን ኢንዱስትሪውና ትልልቅ የመንግስት ግዢዎች ለሙስና ያላቸው ተጋላጭነት ከፍተኛ እንደሆነ የኮሚሽኑ እምነት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የካሜሩን ወታደራዊ ኃይል በቦኮ ሐራም አባልነት የተጠረጠሩ አርባ ሰዎችን በሀገሪቱ ሰሜን ክፍል አስሯል። ቦኮ ሐራም ናይጄሪያ ውስጥ በሚያካሂደው የአመፅ እንቅስቃሴ የሚጠቀምበትን መሳሪያ ደብቆበታል ተብሎ የሚጠረጠር አንድ ገበያም ወታደሮቹ እንደዘጉ ሞኪ ኤድዊን ኪንዜካ ከካሜሩን ዋና ከተማ እያውንድ የበላከው ዘገባ ጠቅሷል። አዳነች ፍሳየት አቅርበዋለች። በከባድ የታጠቁ ወታደሮች በሰሜን ካሜሩን ከሚገኙት ትልልቅ ገበያዎች አንዱ በሆነው ላይ ወረራ አካሄደው በቦኮ ሐራም አባልነት የሚጠረጠሩ ሰዎች እንዳሰሩና ብዛቱ ያልተገለጸ መሳሪያ እንደያዙ የካሜሩን መንግስት ሬዲዮ ተናግረዋል። ማርዋ ማዕከላዊ ገበያ ላይ በተካሄደው ወታደራዊ ወረራ አርባ ሰዎች ታስረዋል። ሰዎቹ የታሰሩት የቦኮ ሐራም ቡድን በሰሜን ካሜሩን በሚያካሄደው እንቅስቃሴ ላይ ከሚደረገው ምርመራ ጋር በተያያዘ ነው ነበር ያለቸው። ዋኒካ ባባ የተባሉ የማሮዋ ገበያ ነጋዴ ከታሰሩት ብዙዎቹ የሥራ ባልደረቦቻቸው እንደሆኑ ገልጸው በማኅበረሰቡ ዘንድ ግራ የመጋባት ሁኔታ አለ ሲሉ ለአንድ የግል ሬዲዮ ተናግረዋል። ወታደሮቹ ገበያውን ለሁለት ቀናት ያህል በመዝጋታቸውና ብዙ ሰዎች ስለታሰሩ ስለሚካሄደው ሁሉ የገባኝ ነገር የለም ነበር ያሉት በገበያው መዘጋት ምክንያት ልጆችና ሴቶች እየተሰቃዩ ነው። በታሰሩት ላይ ስለሚደርሰው ነገርም የሚታወቅ ነገር የለም ብለዋል። በገበያው ላይ የተደረገውን ወታደራዊ ወረራ የመሩት ኮሎኔል ኒሜክ ፒየር የሀገሪቱ ማዕከላዊ መንግስት ወረራ እንዲደረግ ያዘዘው ቦኮ ሃራም ድንበር ዘሎ ወደ ካሜሩን እንዳይገባ በሚደረገው ትግል መሰረት ነው ብለዋል። ጠላቶች ወደ ካሜሩን ሰርገው እንዳይገቡ ሲባል ህዝብ ውስጥ ገብቶ ማጣራት የወታደራዊ ኃይል ግዳጅ ነው ብለዋል። ድንበሩ አካባቢ አንድ ቤተሰብ የሆኑ ናይጄሪያውያንና ካሜሩናውያን ስላሉ ነገሩን ውስብስብ ያደርገዋል። ወታደሮቹ ታዲያ አማጽያኑን ለይተው ለማውጣት ለመሞከር ይገደዳሉ ሲሉም ኮሎኔሉ አስረድተዋል። የካሜሩን ወታደራዊ ኃይል በአንድ ቀን ውስጥ እንዲህ አይነት ትልቅ እርምጃ ሲወስድ ለመጀመሪያ ጊዜ ነው። በማዕከላዊ አፍሪካ ሪፑብሊክ ከሚካሄዱ ግጭቶችና ቦኮ ሃራም ከሚፈጽማቸው ጥቃቶች የሚሸሹ ስደተኞች ወደ ሰሜን ካሜሩን ሲጎርፉ ቆይተዋል። የካሜሩን ባለሥልጣኖች ድንበር ላይ ያሉትን በተለይም የናይጄሪያ ቦርኖ ክፍለ ሀገር ነዋሪዎች የጽንፈኛው እስላማዊ ቡድን ደጋፊነት በሚጠረጠሩ ሰዎች ላይ መረጃ በማቅረብ ከመንግስት ጋር እንዲተባበሩ ሲጠይቁ ቆይተዋል። ቦርኖ ክፍለ ሀገር ዋናው የቦኮ ሃራም ማዕከል ነው። የካሜሩን መንግስት ቦኮ ሃራም የምልመላ ተግባሩን ወደ ካሜሩን እያሰፋ ነው የሚል እምነት አለው። አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። አሁን ለሀያኛው የዓለም ዋንጫ ዘገባና ትንታኔ ሶሎሞን ክፍሌ ወደ አቀናበረው ዘገባ ይሆናል የምንወስዳችሁ። በዲ ምድብ ና በሲ ምድብ ዛሬ ሞቅ ያሉ ጨዋታዎች ተካሂደዋል። ቆንጂት ቅድም ጣሊያን በፎሪ ተባሮበታል ያልሽው ውድድር ቃል ንማላቃት መስሎ ነበር። በዲ ምድብ ዩሮጓይ ና ጣሊያን ድባቅ መታው ብለህ ነበር። ንቀል በአማርኛ ነው። በጣም ድባቅ መታው፣ ብዙ ጊዜ ገረፈው ይላሉ በኳስ ሜዳ ላይ ሲሆን፣ አፈር ድሜ ያስጋጠውም ይባላል አደለ? አሁን ለማንኛውም ማሸነፍ ብቻ የነበረበት ዩሮጓይ ነው ሁለት ድል ይዞ የገባውን የጣሊያን ቡድን ያሸነፈው ዛሬ። በሲ ምድብ ደግሞ የኮስታሪካና የእንግሊዝ ጫወታ ዜሮ ለዜሮ ነው ያበቃው። ኮስታሪካ ሰባት ነጥብ ይዞ ምድቡን በአንደኛነት መርቶ ወደ ሁለተኛው ወደ ተከታዩ ዞር ማለፉን አረጋግጧል። ወደ ሰሎሞን ክፍሌ የዓለም ዋንጫ ትንታኔ በዓለም እግር ኳስ ዋንጫ ውድድር ትላንት አስተናጋጅ ብራዚል፣ ሜክሲኮ፣ ዘኔዘርላንድስ እና ቺሌ ሁሉም ወደ ቀጣዩ ሁለተኛ ዙር ፍልሚያ ያልፈዋል። እንዴት አመሻችሁልኝ የተከበራችሁ አድማጮቼ። የእነዚህንና የዛሬዎቹን ግጥሚያዎች ውጤት ከፍቅሩ ኪዳኔ አዝናኝና ትምህርታዊ አስተያየቶች ጋር ይዣለሁ። ከኤ ምድብ ብራዚል ወደ ከባዱ አስራ ስድስቱ ቲሞች በጥሎ ማለፍ ደረጃ ወደሚፋለሙበት ደረጃ ትላንት ማለፏን ያረጋገጠችው አፍሪካዊውን የካሜሩን አንበሶች ቡድን አራት ለአንድ በመቅጣት ነው። ሰባት ነጥብ አላት። ከዚሁ ምድብ በተመሳሳይ ሰባት ነጥብ የጨረሰው ሜክሲኮ ደግሞ ክሮኤሽያን ሦስት ለአንድ ረጥቷል። ብራዚል የግብ ልጫ አላት። በቢ ምድብ ኔዘርላንድስ ወደ ዘጠና ደቂቃው ማብቂያ ላይ ተለውጠው በገቡ ሁለት ተጫዋቾቹ አማካይነት በተገኙ ግቦች ጠንካራውን የቺሌ ቡድን ሁለት ለዜሮ አሸንፎ የወጣው ሳው ፓውሎ ከተማ ላይ ነው። ይሸናነፉ እንጂ ታዲያ ሁለቱም ለቀጣይ ዙር አልፈዋል። ምክንያቱም ኔዘርላንድስ በሦስቱም ግጥሚያዎቹ በማሸነፍ ምድቡን በዘጠኝ ነጥብ በመምራቱ ሲሆን ቺሌም በአውስትሬሊያና ስፔን ላይ ድል በመቀዳጀቱ ነው። እንግዲህ በሁለተኛው ዙር ጥሩ ጥሩ ፉክክር ልናይ ነው። ተዘጋጁ። ብራዚል ከቺሌ፣ ኔደርላንድስ ከሜክሲኮ ይጋጠማሉ። ከእንግዲህ ወደ 16ቱ ቲሞች ወደሚፋለሙበት ሁለተኛ ዙር ለማለፍ አምስት ቲሞች ለቀሩት ሁለት ብቻ ቦታዎች ይጫወታሉ። በሲምድብ ከወዲሁ ማለፉን ያረጋገጠው የኮሎምቢያ ብሔራዊ ቡድን ጃፓንን ይገጥማል። አይቮሪ ኮስት ደግሞ ግሪክን ቀጥቶ አልፏል። ስለዚህ ግሪክና ጃፓን ለማለፍ በግድ ማሸነፍ ይኖርባቸዋል ማለት ነው። በመጨረሻም አንዴ እንኳ በግጥሚያው ያልቀናት ብሪታንያ ማለፉን ከወዲሁ ካረጋገጠው ኮስታሪካ ጋር ትጫወታለች። ጨርሶውኑ ካልሆነላት ባለፈው እንደ ጠቆምኩት ችግር የለባትም። ቡድኑን ይዞ ሄዶ ሳው ፓውሎ ያረፈው ብሪቲሽ ኤርዌይስ ዛሬም ሞተሩን አላጠፋም፣ እያሞቀ ነው። ተመልሶ ለመብረር ዝግጁ ነው። እንደገና ለማስታወስ ዛሬም እንደ ትላንቱ ሁለት ሁለት ግጥሚያዎች በተመሳሳይ ሰዓት ይደረጋሉ በሲና ዲምድቦች መካከል፣ እነርሱም ግሪክ ከአይቮሪኮስት፣ ጃፓን ከኮሎምቢያ፣ ኮስታሪካ ከእንግሊዝ፣ ጣሊያን ከዩራጓይ የሚያደርጓቸው ናቸው። አይቮሪ ኮስት የሚጫወትበትንና ወደ ኋላ የሚመጣውን የኢጣሊያና ዩራጓይ ግጥሚያ ለማየት ተዘጋጅቻለሁ። በዚሁ አቶ ፍቅሮ ኪዳኔን ካሉበት ልፈልግ። ዛሬ ደግሞ ፓሪ መኖሪያ ቤታቸው ናቸው። እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ሀምሳ በብራዚል በተዘጋጀው የዓለም ዋንጫ ውድድር በአማተር ተጫዋቾች የተገነባው የዩናይትድ ስቴትስ ኦፍ አሜሪካ ቡድን እንግሊዝን አንድ ለባዶ አሸንፏል። አንዷን ግብ ያገባው የሃይቲ ተወላጅ የሆነው ጆ ጋቴዣንስ ነው። የፖርቱጋሉ ተጫዋች ክሪስቲያን ሮናልዶ ለብቻው የሚጠብቁት አራት የሴኩሪቲ ባልደረቦች አሉት። የፈረንሳይ ብሔራዊ ቡድንም የሚጠብቁት አራት ናቸው። የእንግሊዝ ቡድን ጠባቂዎች ደግሞ አስራ ሰባት ናቸው። እኛን የሚጠብቁት ልካቸው አይታወቅም። የጋና ብሔራዊ ቡድን ተጫዋቾች በአስራ ሶስት ሀገር ውስጥ የሚወዳደሩ ናቸው። ጋና ውስጥ የሚወዳደረው ተጠባባቂ ግብ ጠባቂው ስቴፋን አዳምስ ብቻ ነው። የጋና ፉትቦል ፌዴሬሽን ፕሬዚዳንትን የወዳጅነት ግጥሚያ አዘጋጅነን በማለት የእንግሊዝ ዴይሊ ቴሌግራፍ ጋዜጠኞች አታለውት ካስለፈለፉት በኋላ ስሙን አጥፍተውበታል። ያጭበረበሩት ጋዜጠኞች ፍርድ ቤት እንዲቀርቡ ክስ አቅርቧል። ባለሟንጫው ውድድር የሚያጫውቱት ዳኞች በዘመናዊ ቴክኖሎጂ የተነደፈውን ኳስ የግብ መስመሩን ማለፏን የሚያረጋግጥ ሰዓት ብጤ እጃቸው ላይ አስረዋል ሲጠራጠሩ ይጠቀሙበታል ከዚህም በቀር የዘጠኝ ሜትር ርቀትንና የቅጣት ምት መምቻውን ስፍራ የሚያመለክት በፎም ስፕሬይ ይጠቀማሉ ብራዚል ከሚገኙት ዳኞች ውስጥ በሙሉ ሚሊዮኔር ሀብተም የስዊድኑ ኤሪክሰን ነው የብራዚል ብሔራዊ ቡድን የሚመላለስበት አንድ ሰባት መቶ ሰላሳ ሰባት ቦይንግ አውሮፕላን አላቸው። ከውጭ የተጫዋቾቹን ስዕል ለመቀባት አንድ ሺ ሁለት መቶ ጣሳ ቀለም አስፈልጎታል። የዓለም አቀፍ ስፖርት ተቋማቱን የኦሎምፒክ ኮሚቴና ፊፋ ልዩ አማካሪ አቶ ፍቅሩ ኪዳኔን ለትብብራቸው በማመስገን ይሆናል የማበቃው። ነገ በተመሳሳይ መስኮት ብቅ እላለሁ። Because Zau Salmon Flan and Salam, then I call you. When the going gets tough, it's soft get going. One love, one life, one world, one fight, whole world, one night, one place, Brazil. Everybody put your face in the sky and do what you feel. It's your world, my world, our world today. And we invite the whole world, our world to play. It's your world, my world, our world today. And we invite the whole world. እንግዲህ ሰሎሞን እንዳለው በዲምድብ ያሉት ኮስታሪካና እንግሊዝ አሁን ጨዋታቸውን ጨርሰዋል ሞተሩን ያላጠፋው ብሪትሽ ኤርወይስም አሁን ሊከንፍ ነው ማለት ነው ልጆቹን ይዞ ወደ እንግሊዝ ወደ ለንደን ጨረሱ ጣጣቸውን ቅድም አንድ አሰብ አንስተሽ ነበረ የተከበራችሁ አድማጮች በዚህ የዓለም ዋንጫ ውስጥ እስቲ አንዳንድ ጊዜ በምታዩበት ጊዜ የሚገጥሟችሁን ደስ የሚሉ ነገሮች ለሰው ማካፈል የምትፈልጓችሁን የራሳችሁንም ስሜት ጭምር እንዴት ነበር የምታዩት? ምን አዳዲስ ነገሮች ተፈጥረዋል? እዚህ ቦታ ነን፣ እዚህ ቦታ እያየው ነው። አሁን መቅረጽ ከቻላችሁ፣ ተሰባስበን እያየን ነው። ድምፁን አሁን መቅረጽ ከቻላችሁ፣ ቀርጻችሁ ላኩልን እስቲ። ከእጃችሁ ላይ መላክ ትችላላችሁ፣ ወይም ሌላም አማራጭ ካላችሁ ለሌሎች እናካፍልላችኋለን። ቀደም ሲል ሰሎሞን ሄኖክ ለአንድ ዝግጅቱ ሰዎች እየፈለገ ነበረ፣ ኢትዮጵያ እየደወለ ማንም ስልክ የሚያነሳልኝ አጣሁ። ምክንያቱም ሁሉ ሰው አሁን ኳስ እያየ ነው እና ሁለት ጨዋታዎች ይካሄዳሉ የሚመልስ ሰው አይኖርም እያለ ነው። እንግዲህ ምን ላይ እንዳላችሁ የት ቦታ እያያችሁ እንደሆነ ስሜታችሁን የሚገልጹ ድምጾች ብትልኩልን ደስ ይለናል። እንግዲህ ከቀሪ ዝግጅቶች ጋር ሰሎሞን እንዳለው ነገ ደግሞ ከቀሪ ማብራሪያዎች ጋር እንመልሳለን። እናመሰግናለን ሰሎሞንን ለዘገባው በከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት ና በሀያ አምስት አጭር ሞገድ ከምናቀርብላችሁ ዝግጅት በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁን ስርጭትም እንድታድምጡ እንጋብዛለን። በኢንተርኔት ደብልዩ ደብልዩ ደብልዩ ዶት ቪኦኤ ኒውስ ዶት ካም ስላሽ አምሃሪክ ላይ ታገኙናላችሁ። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ላይካስ ተነጋገሉ ተነጋገሩ ብዙ ጥያቄዎች ይቀርባሉ። በፌስቡክ በእጅ ስልካችሁም ቪኦኤ ሆርን ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሻኑ ከርቲስ ባይነም ነው፣ ፕሮግራሙን እየመራልን ያለው ንጉሱ ታምሬ፣ እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባተና ቆንጅት ታየነን። አሁን በስልክ ከላካችኋቸው አስተያየቶቻችሁ ጥቂቱን እናሰማችሁ። በአሜሪካ ከአሜሪካ ድምፅ ራዲዮ ጣቢያ ነው የሚተላለፍላችሁ። አሁን ከእናንተ ከአድማጮቻችን እየቀረቡ እየቀረቡልን ወይም የተላኩልን አስተያየቶቻችሁ እየተዘጋጁ ነው። እነሱ እስከሚቀርቡ ድረስ ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዝግጅት ከንጉሱ መልስ እየጠበቅን ነው። ከተከታዩ ዝግጅት የአሜሪካ መዝናኛ ክፍለ ጊዜ ነው። የምሽቱ የአሜሪካ መዝናኛ ዝግጅት በቅርቡ ከዚህ ዓለም በሞት የተለየ በስራዎቹ ግን ህያው የሆነ እውቅ አሜሪካዊ የሙዚቃ ሰውን ጥበባዊ ህይወት ይቃኛል። ሄኖክ ሰማእግዜር ነው ያዘጋጀው። በ1930 ዎቹ ዓ ም የጀመረው የሙዚቃ ሕይወቱ አንድ አብይ ግብ ይዞ የዘለቀ ነበር ማለት ይቻላል። የፒያኖ ተጫዋች የሙዚቃ ደራሲና አቀናባሪው ሆራስ ሲልቨር፣ በሙዚቃዬ ሰዎች ሐሳባቸውን እንዲያረቁ ማድረግ ነው ጥረቴ። የሆራስ ሲልቨርን ድምፅ ነው የሰማችሁት። እንደ አውሮፓውያን ዘመን አቆጣጠር ታዲያ በ1981 ዓ ም ከጃዝ ሙዚቃ ጸሐፊና ከፎቶግራፍ ጥበብ ባለሙያው ቦብ ሮዝባውም ጋር ባደረገው የሕይወት ታሪኩን የዳሰሰ ሰፊ ቃለ ምልልስ ከተናገረው የተወሰደ ነው። ሮዘንባውም በበኩሉ በቅርቡ ከሲልቨር የሙዚቃ ሕይወት አቢይ ገጾችን እያገላበጠ ባስታወሰበት አስተያየቱ የኬፕቨር ተወላጅ የሆኑትን የሲልቨርን አባት የአሜሪካ ስደት መነሻ ያደርጋል። ሙዚቃ የቤቱ አንድ አካል በሆነበት ቤተሰብ ውስጥ ነው ያደገው። ቅዳሜ ከሰዓት በኋላ የቤተሰብ ድግስ ይዘጋጃል። ሰዎች ይመጣሉ፣ በኬብቬርዴ ደሴቶች ያደጉባቸውን ልዩ ልዩ የሙዚቃ ስልቶች ይጫወታሉ። ይጨፈራል ይደለቃል። ሲኒዮር ብሉ የአሜሪካ ድምፁ የጃዝ ሰዓት የተባለው የሙዚቃ ፕሮግራም የቀድሞ አዘጋጅ ዊሊስ ኮንቨር ዛሬ እሱም በሕይወት የለም። በፕሮግራሙ ፕሮግራሙ ሲኒዮር ብሉዝ የተባለውን የሆራስ ሲልቨርን ዜማ ሲያስተዋውቅ ነበር የሰማ ነው። ሲልቨር ይህንን ዜማውን እንደ አውሮፓውያን ዘመን አቆጣጠር በ1959 ዓ ም ነው ኒውፖርት በተባለ ስፍራ በተካሄደ የጃዝ የሙዚቃ ትዕይንት ላይ የተጫወተው። ሲልቨር የተዋጣለት የፒያኖ ተጫዋች ይሁን እንጂ በመላው የሙዚቃ ሕይወቱ እጅግ ከፍተኛ አድናቆትና ፍቅርንም ጭምር ያተረፈው ግን በሙዚቃ ጸሐፊነትና አቀናባሪነት ነው። የተለያየ መሰረት ያላቸውን ሙዚቃዎች በልዩ መንገድ ወስዶ ለጃዝ ሙዚቃ ስልት እንደሚስማሙ አድርጎ የመቀመር የመቀየር ችሎታ ተክኗል። ከዚህም ከዚያም በጥቂቱ ወስጄ የማዋሃድ ልማድ አዘወትራለሁ። የሙዚቃ ሃሁዌን ስቆጥር አንስቶ አሁንም ጭምር ብሉዝና የጎስፕል ሙዚቃ አዘወትራለሁ። የላቲን ስልቶች ይማርከኛል። የብሮድዌይ ሙዚቃ ድራማ ቅንብሮችን አብዝቼ ይወዳለሁ። ረቂቅ ሙዚቃ ሌላው ፍቅሬ ነው። ሲልቨር የሙዚቃ ሕይወቱን የጀመረው በተወለደባት ከተማ ሃርትፈርድ፣ ኪኔሪኬት በመሸታ ቤቶች በመጫወት ነው። የተመልካቹ አቀማመጥ ሲልቨር ለሚመርጠው ሥርዓት ያለው አጫዋወት ባይመችም ለሲልቨር የሙዚቃ እድገት ግን ቁልፍ ጥቅም ነበረው። ይላል ሮዘንባውም ሲያስታውስ የታወቁ ሙዚቀኞችን ወደ ምሽት ክበቡ ይጋብዙ ነበር። ከነኝህም አንዱ የሳክስፎን ተጫዋቹ ስታንጌትስ ነው እንደ አውሮፓውያን ዘመን አቆጣጠር በ1950 ዓ ም አንድ ምሽት ከክበቡ ባንድ ጋር በተጋባዥነት ተጫውቷል። ይኸው ራስን አጫዋት በመውደዱ ከእኔ ጋር መምጣት ትፈልጋለህ ሲል ተዘዋውረው ወደሚያሳዩት የሙዚቃ ትርኢት ጉዞ ጋብዘው። እናም ስድስት ወራት ለሚሆን ጊዜ አብረው ከቦታ ቦታ በመዘዋወር የሙዚቃ ዝግጅቶችን አሳዩ። ሲልቨር ከጌትስ ጋር ካደረጉት የሙዚቃ ትዕይንት ጉዞ በኋላ ከኒውዮርኩ እውቅ የበርድላንድ የጃዝ ክበብ የልምምድ ጥናት ለማድረግ ወደዚያ ተጓዘ። በወቅቱ የራሱ ፒያኖም አልነበረውም። በበርድላንድ የጃዝ ክለብ በርካታ ታዋቂ ሙዚቀኞችም ጋር ተጫወተ፣ አብሮ ለመስራትም ቻለ። በ1945 ዓ ም የከበሮ ተጫዋቹን አርት ብላኪን ተዋወቀ። አብረው የጃዝ ደቀ መዝሙሮች የተሰኘ ቡድን መሰረቱ። የጃዝ ደቀ መዝሙሮችን የመሠረተው ሆሬስ ነበር በእርሱ ብርታት ነው ቡድኑ የቆሙ ሆረስ ሲልቨር በኒው ሮሼል ኒውዮርክ በሰማንያ አምስት ዓመቱ አርፏል በግሩም ሥራዎቹ ግን ዛሬም ወደፊትም ይታወሳል

እውነት ለእውነት ለማሳረቅ የምትሰሩ ከሆነ የምታቀርቡ ሰዎች ራሱ በመጀመር አስተያየት ሰጪዎቹ ነው። እኔ የማወራው አሁን በአስተያየት ሰጪዎቹ ነው። በተለይ ሁለቱ መጨረሻ ላይ አስተያየት ሰጠ። በተለይ መጨረሻው ሰውዬ ከአማራ ክልል አማርኛ ተናጋሪ በጣም እውነት ልቤ ነው። ይነቀኝ አውልት የምትሰራው ለታዋቂዎች እና ጀግና ለሆኑ ሰዎች ነው፣ ለጀግኖች ነው የምትሰራው፣ አውልት ማለቱ ነው እንደ ኦሮሞነቴ በጣም ከፍቶኛል። በጣም ተሰምቶኛል። በቃላ የተናገሩት በጣም እውነት ትክክልና እውነት እውነት ነው። ማንም ማንም ኦሮሞ ህዝብ የሚስማማበት ነው። ይሄ መደባበቁ እስከ መቼም ድረስ ኦሮሞና አማራ ሊያስታርቅ አይችልም። ይሄ ደግሞ እየባሰበት ነው የሚሄደው። እኔ ኢህአዴግ ሲገባ እዚህ ሀገር ገና የአንድ ዓመት ልጅ ነበርኩ። እስከ ዛሬ ግን ልቤ ተቃጥሎ ነው ያለው በዚህ ነገር። ይሄ አይደለም ማስታረቅ። ማስታረቅ እውነቱን መንገሩ ነው ይቅርታ መጠያየቁ ነው እንጂ እናንተም ደግሞ የአንድ ወገን ብቻ ማቅረብ የለባቸው። እስቲ በተለይ ተናጋሪው፣ መጨረሻ ላይ ያለው ተናጋሪ በጣም እውነት ልብ የምነካ ነው። እንዴት ለጀግና ብቻ ይቆማል? አውት የተጨፈጨፈው ሰዎች ለሱ አይቆምም። በአሜሪካ ሀገር እኮ የምንኖርበት ሀገር እንኳን እናያለን ለሁሉም ለሁሉም እንዴት እንደምቆም ኤች እያደረጋችሁት ያለው ከፍተኛ የሆነ ስራ በጣም እጅግ እጅግ አስፈላጊ ነው እና በርቱበት፣ እላቸዋለሁኝ። እና አሁን በአቶ በቀለ ና በአቶ ሀብታሙ እየተካሄደ ያለው ማለት እነሱ ፖለቲከኞች ስለሆኑ አሁን እነዚህ ሰዎች እነዚህ ድርጅቶች በአቋራጭ ስልጣን ለመውጣት እንጂ ልክ ኢህአዴግ ሀያ ሶስት አመት ሲያስተዳድር ወደ ምን ለኤርትራ ሲሰጥ ኢትዮጵያ በምን አስተዳደራታለሁ ብሎ አላስብም። አሁን እነዚህ ሰዎችም ደግሞ እነዚህ ፖለቲከኞች ደግሞ ስልጣን ለመያዝ እንጂ ልክ እነሱ ከያዙ በኋላ ምን እንደሚያደርሱበት ፕሮፖዛል የላቸው፣ አላማ የላቸው። እነዛም የአማርኛ ፓርቲዎች ነው እየሰበሰቡ ያለው እነዚህ ደግሞ የኦሮሞ ፓርቲ ነው እያሰባሰቡ ያሉ አቶ በቀለ ነጋ ማለት ነው። እና ይህንን ደግሞ ለኢትዮጵያ ህዝብ መፍትሄ አይሆንም። በምንም ተአምር ለኢትዮጵያ ልዕልና አልቆሙም፣ ወይ ደግሞ ለኢትዮጵያ አንድነት አልቆሙም። ስለዚህ ይህንን ነው የፖለቲከኞች ችግር ስለዚህ ይህንን ዝም ብለህ በአቋራጭ ስልጣን ለመያዝ ሌየትም አያደርሳችሁም ነው የምለው አመሰግናለን ብዎች በርቱበት ስለ አስተያየቶቻችሁ ሁላችሁንም እናመሰግናለን። ተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው የምጠቀመው ለምትሉን ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። አሁን ሶስት ሰዓት ከአርባ ሁለት ደቂቃ ሊሆን ነው አዲስ አበባ ላይ ወደ የዝግጅታችን ሁለተኛው አጋማሽ ወደሆነው ሐኪሙን ይጠይቁ እናልፋለን። መዘንጋት በሽታ ነው ወይስ አይደለም? በዚህ የዛሬው ሐኪሙን ይጠይቁ ፕሮግራማችን በባለሙያ የቀረበ መልስ ነው አሉላ ከበደን ያነጋገራቸው የአእምሮ ጤና የነርቭና ስነ ልቦና ጉዳዮችን ለተመለከቱ የአድማጮች ጥያቄዎች መልስ በመስጠት የዘውትር ተባባሪያችን የሆኑትን በዚህ በዩናይት ስቴትስ ታዋቂው የሚዮ ክሊኒክ የነርቭና የአእምሮ ሐኪም በሚዮ ክሊኒክ የሕክምና ኮሌጅ ደግሞ የአእምሮና የስነ ልቦና ትምህርት ክፍል ምክትል ሊቀመንበር ዶክተር ዮናስ እንዳለ ገዳ ናቸው ያነጋገርኳቸው። ዶክተር ዮናስ ይሄ ተደጋግሞ የሚከሰት በእለት ስራ ውስጥ እያለ የሚከሰት መዘንጋት ችግር ተደርጎ የሚወሰደው መቼ ነው? እንደ በሽታ የሚቆጠርበት ሁኔታ እስካለ ምን አይነት ሁኔታዎች ሲከሰቱ ነው? ይሄ ጥያቄ በጣም ጥሩ ጥያቄ ነው። በእኛ ሙያ ውስጥ ሁልጊዜ የምንወያይበትና የምንከራከርበት አርዕስት ነው እና የመዘንጋት ሁኔታ እንደ በሽታ የሚታይበት ሁኔታ አለ። ሌላ ደግሞ እንደ በሽታ የማናየው ሁኔታ አለ። ለምሳሌ በተለምዶ እንደው ልበቢስ የሚባለው አይነት እሱ እንደ መዘንጋት በሽታ አናየውም። ለምሳሌ ያክል አንድ የሰላሳ አመት ጎልማሳ ሰው እንደው ሁሉን አማርሽ ሊሆን ይችላል። እንደው አምስት ስድስት ጉዳይ በአንድ ጊዜ ለማካሄድ ሊሞክር ይችል ይሆናል። እንደዚህ በሚሆንበት ጊዜ የዛ ግለሰብ ሀሳቡ ይከፋፈላል። ስለዚህ አንዳንዴ የመኪና ቁልፉን የት ጋር እንዳደረገ አውቀውም፣ ሌላ ጊዜ ደግሞ ከአንድ ቦታ ተነስቶ ሌላ ቦታ ሲሄድ ሀሳቡ ሌላ ጋ ነው። ሰው ሲያወራውም እንደው ድንብር ይላል ልብ አይልም። ይሄ እንዲህ አይነት ነገር ከስራ ብዙነት ጋር ሊያያዝ ይችላል። እና ይሄ እንደ ልበቢስነት ማየት ይቻላል። እንደ በሽታ ብዙ አናየውም። ስራ አብዝቶ የተለያየ ሁኔታ ውስጥ በአንድ ጊዜ ራስን ከማስገባት ሀሳብ ከመከፋፈል የሚመጣው በኑሮ ጫናስ፣ አንዳንዶች ብዙ ነገሮችን በአንድ ጊዜ እንዲመለከቱ የህይወታቸውን የተለያየ ጉዳይ፣ ትምህርትን፣ የቤተሰብ ሁኔታ፣ የኑሮን፣ የጤንነት ሁኔታ፣ በአጋጣሚ ያሉባቸውን ችግሮች የማየት ሁኔታም እንዲህ አይነት ልበቢስነቱን የመፍጠር እድል አለው። ሀሳብ መከፋፈሉ በዛም አይነት መንገድ ከመጣ ማለቴ ነው። በትክክል ብዙ ለምሳሌ ያሉ ወጣት ሴቶች ሀያ አምስት በሰላሳ አመታቸው ወይ ከባላቸው ጋር ተፋተው ልጅ የሚያሳድጉ አሉ፣ ስራ የሚሰሩ አሉ፣ ትምህርት የማታም ይማሩ አሉ። እንደዚህ አይነት ብዙ ሰዎች አሉ የትም ሀገር ውስጥ እና እንደ እነዚህ በሚሆኑበት ጊዜ አንዳንዴ የሀሳብ መከፋፈል ሁኔታ ሊፈጠር ይችላል። እንደዚህ ሲሆን ብዙ ጊዜ ይህንን ቀድመን የምናደርገው ምንድን ነው? እንደው ይሄ አልዛሃይመር ሳይዘኝ አይቀርም ብሎ ይመጣሉ። እና ሰላሳ አመት፣ አርባ አመት፣ አምሳ አመት ሰው ግለሰብ ይመጣል መረምርና ይሄ ነገር እንደው ሀሳብ መከፋፈል የተነሳ ሲሆን ወደ ስነ ልቦና ሐኪም ወይም ደግሞ እዚህ ሀገር ኦኪፔሽናል ቴራፒስት ይሏቸዋል። ምንድን ነው ግለሰብን ቁጭ ያደርጉና ቅደም ተከተል ፕሮግራም አውጥቶ የመኖር፣ በአንድ ጊዜ አንድ ነገር ላይ ሀሳብን ማድረግ፣ ከልጇ ጋር የምትጫወት ከሆነ ልዛ ላይ ሀሳቧን ማድረግ፣ ስራዋ ጋር በምትሄድ ጊዜ ደግሞ ሀሳቧን ስራዋ ላይ ብቻ ማድረግ፣ መንገድ ላይ በእግሯ በምትሄድ ጊዜ እግሯ ምን እየረገጠ እንደሚሄድ ልብ ማለት፣ መኪና መንገድ ስታቋርጥ ከሆነ መኪናው ማየት እና እያንዳንዱን ነገር ልብ ማለት ልብ ማለት። ይሄ አታካች እና አሰልቺ ሊመስል ይችላል። ሲበሉና ሲጠጡ እንኳን ምግቡ ላይ ሀሳብን ማድረግ እንዲህ አይነት ነገር። አንድ ጥናት ካናዳ ውስጥም እዚህ ሀገርም የተደረገ በጣም ቀላል ይመስላል። ቺን ብቻ በማድረግ ከልበቢስነት መዳን ይቻላል። አዎ ይሄ ይቻላል። ያኛው ግን ከመዘንጋት በሽታ ጋር የሚያያዘው እሱ ሌላ ነው። ለምሳሌ እንበል ዘጠና ዓመት ግለሰብ በጣም እንበል እንደው ጎረቤት ሰው አርፏል። በጣም የሚያሳዝን ከባድ ነገር ሊነገረው ይችላል። ከዛ ከግማሽ ሰዓት በኋላ ያ ግለሰብ ያን ምንም ትዝ ላይለው ይችላል። እንደዚህ በሚሆንበት ጊዜ ምርመራ እናደርግና እንደዚህ አይነት ነገር ምናልባት አንጎል ውስጥ መረጃን ሰብስቦ የሚያስቀምጠው የአንጎል ክፍል የነርቭ ሴሎቹ እየመነመኑ የሞቱ ከሄዱ በእድሜ ብዛት ወይም በህመም የተነሳ እየሞቱ ከሄዱ የማስታወስ ችግር ሊኖር ይችላል እንደዛ ሲሆን አንዳንድ ምርመራ እናደርጋለን ለምሳሌ አራት ነገር ለግለሰቡ እነግራለን ይህንን ነገር አስታውሱ ብርቱካን እግር ኳስ መኪና ሰማይ የማይገናኙ ነገሮች አራት ነገርና ይሄን ነገር ልብ ይበሉ ብለን ከዛ ከአንድ ግማሽ ሰዓት በኋላ ቅድም ያልኩት ምን ነበረ ብለን እንጠይቃለን። እና ብዙ ጊዜ እውነተኛ መዘንጋት ችግር ያላቸው እንደው ምንም ነገር ትዝ አይላቸው ዚሮ። እና ሌላው ግን ልበ ቢስ የሆነው ሰው ግን መጀመሪያ ላይ አራቱን ነገር በምትነግረው ጊዜ እስኪ ድገምልኝ እስቲ ድገምልኝ ሊል ይችላል። እና ምክንያቱም ሀሳቡ ብዙ ቦታ ይበተናል። ግን እንደምንም ብሎ ሀሳቡን ሰብስበ አራቷን ነገር ካዳመጠ ከግማ ሰባት በኋላ ስጠይቀው ቢያንስ አንዱን ወይ ሁለቱን ወይም ሁሉንም ይመልሳል። አዎ። እና ስለዚህ ይሄ የመዘንጋት በሽታ መዘንጋት ነገር እንደ በሽታ ለማየትኛ ብዙ ነጥቦች አይተን ነው እንደው ልበቢስ ነኝ እረሳለሁ ያለውን ሁሉ የመዘንጋት በሽታ ይዞሃል ብለን አንደመድምም። አንጎልም ክፍል የተለያየ አንጎል ክፍል የተለያየ ስራም ያቀነባብራል። በሁለት አይነት ከፍሎ አስረድተውናል። አንድም የመዘንጋት ሁኔታ ከልበ ቢስነት፣ ከጊዜያዊ ሁኔታዎች ሰዎች ሀሳባቸው በመከፋፈሉ የሚፈጠርበትን ህመም ሲሆን፣ ደግሞ በምርመራ እንዴት እንደምትመለከቷቸው ሌሎች መመዘኛዎች መኖራቸውን አስረድተዋል። ይሄ መዘንጋት ራሱ ወይም መርሳት እንዴት ነው የሚፈጠረው? ምናልባት እንደው ለጠቅላላ እውቀት አድማጮች በጭንቅላታችን ውስጥ የሚፈጠረውን ሁኔታ ነው በጨረፍታ እንኳን ማየት ቢችሉ አድማጮች። ውይይቱ አልተቋጨም። መዘንጋት ወይም መርሳትን አስመልክቶ ከአድማጮቻችን በደረሱን ጥያቄዎች መነሳነት ከዶክተር ዮናስ እንዳለ ጋር የጀመርነውን ተከታዩ ውይይት በመጪው ሳምንት ይዘን እንመለሳለን። ዶክተር ዮናስን ለተሳትፏቸው ለጊዜያቸው በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ማሉላን ለአመስግንና ወደ ተከታዩ ዝግጅት እንተላለፍ። ግብርናን የሚመለከት ውይይት ይሆናል። በኢትዮጵያ አብዛኞቹ ክፍሎች በመጪው ወይም አሁን ባለው የክረምት ወቅት ዝናቡ መደበኛና ከመደበኛ በላይ እንደሚሆን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ተንቢዋል። የኤጀንሲው ምክትል ዋና ዲሬክተር አቶ ዱላ ሻንቆ የሰጡትን ማብራሪያ የመጀመሪያ ክፍል ቀጥሎ ይቀርባል። ሰሎሞን አባተ ነው ያነጋገራቸው። አቶ ዱላ ያለፈውን በልግ በመገምገም ይጀምራሉ። ኢትዮጵያ የካቲት መጀመሪያ ላይ ትንበያው ተሰጠው መሰረት ዝናቡ ዘንቧል። ጥሩ የዝናብ ሁኔታ እንደነበረ ነው የሚታወቀው ማለት ነው። ችግር የነበረበት እጥረት የነበረበት ወይም ደግሞ ያልተጠበቀ ሁኔታ የተፈጠረበት አካባቢ ነበር። በምዕራቡ ኢትዮጵያ ላይ ከመደበኛ በላይ የሆነበት ጊዜ ነበረ ማለት ነው። ዝናቡ ማለት ነው። ዘንድሮ ስናየው ከመደበኛ በላይ የሆነባቸው አካባቢዎች አሉ እና እጥረት ያለው ትንሽ ሳውዝ በምስራቅ በምስራቅ ደቡብ ምስራቁ ትንሽ አነስተኛ ዜናብ እንደነበረ ነው። ከመደበኛ ከመደበኛ በላይ በነበረባቸው አካባቢዎች ወይም ደግሞ ጥረት በነበረባቸው አካባቢዎች የተከሰተ ችግር ነበር። እርስዎ በግልጽ የሚያውቁት አይ ብዙም የተከሰተ ነገር የለም። የውሃ መጠኑ አፈሩ ውስጥ የውሃ መጠን የጨመረበት ጊዜ ነበረ ማለት ነው። ማለት ዎተር ሎጊንግ ይባላል በእንግሊዝኛ። አንዳንድ ቦታዎች አልፎ አልፎ የውሃ መጨመር ነበር። ከመጠን በላይ ይይዛል ማለት ነው ውኃውን አፈሩ ማለት ነው። መሬቱ አፈሩ አፈሩ ይዘዋል ማለት ነው። አልፎ አልፎ ነው እና እናንትን አይደለም ማለት ነው። ይሄ ሁኔታ በግብርናው ላይ ወይም ደግሞ በእንቅስቃሴ ላይ ወይም በግንባታ ስራዎች ላይ ሊያስከትል የሚችለው ሁኔታ አለው ችግር ክስተት ይሄና ምንም ችግር ኢምፓክቱ ማለት እንትኑ ተጽዕኖ ብዙ አይደለም። መደበኛ ስንል ለምሳሌ አንድ ሺህ ሚሊሜትር የሚዘንብ ከሆነ አንድ ሺህ ሀያ አንድ ሺህ አስር ከዘነበ ከመደበኛ በላ ነው የምሆነው። ስለዚህ ይህናል አይደለም ማለት ነው። እስቲ የሚቀጥለውን ክረምት አስመልክቶ ምንድን ነው የምትጠብቁት? ምንድን ነው የሚተነበየው? መስሪያ ቤታችን የተተነበየው መስሪያ ቤታችን ዘንድሮ ምዕራባዊ ክፍሉ የኢትዮጵያ ምዕራባዊ ክረምት መደበኛ እና መደበኛ በላ እንደሚሆን፣ አብዛኛው የኢትዮጵያ አካባቢዎች ወደ መደበኛ የተቀራረበ ሁነታ እንደሚኖር ማለት ነው የተተነበየው። የክረምቱ ጊዜ መቼ ይጀምራል? መቼ ያበቃል? አቶ ዱላ፣ የክረምቱ እንግዲህ በኢትዮጵያ ውስጥ የተለያዩ አካባቢዎች አሉ። አሁን ዋናው የክረምት አካባቢ የምንላባቸው አካባቢዎች በደጋ፣ በማዕከለኛ ኢትዮጵያ፣ በደቡብ ህዝቦች አካባቢ፣ በምዕራብ ኢትዮጵያ፣ በምስራቅ ኢትዮጵያ ላይ ያሉት ናቸው። ከሰኔ ጀምሮ ነው የሚጀምረው ከሰኔ እስከ መስከረም ይቆያል ማለት ነው። ማለት አራቱን ወር ሙሉ ይዘንባል ማለት ነው አራቱ ሙሉ ይዘንባል ማለት ነው። አራቱ ወር ሙሉ ይዘንባል ማለት ነው። እነዚህ አካባቢዎች ማለት ነው የዝናብ ጊዜያት ይባላል ማለት ነው። ከመደበኛ በላይ ያሉኝ አካባቢዎች በትክክል የት የት እንደሆኑ መገመት ችላችኋል? አዎ መገመት ትችልናዋል። ከሰሜን ኢትዮጵያ በቃ ከአማራ ምዕራባዊ ክፍል፣ ኦሮሚያ ሴንትራልና ምዕራባዊ ክፍል፣ እነዚህ ደቡብ ወደ ጋምቤላ አካባቢዎች በቃ ምዕራባዊ ክፍሉ አዲስ አበባ ጀምሮ ማለት ከአዲስ አበባ ወደዛ ምዕራቡ አካባቢ ከአዲስ አበባ መካከለኛ ኢትዮጵያ አካባቢዎች ጀምሮ መደበኛ የሆነ ዝናብ እንደሚያገኙ መደበኛ በላይ እንደሚያገኙ ማለት ነው። ሌሎቹ ማለት ነው አካባቢዎች ከመደበኛና መደበኛ የተቀራረበ እንደሚያገኙ ማለት ነው። የተነበበው ማለት ነው ከመደበኛ በላይ ሲሉ ምን ማለት ሆነው በክረምቱ ውስጥ እንግዲህ ምንድን ነው ይሄ አሁን ማንኛውም ሰው ክረምት ዝናብ እንደሚዘንብ ይታወቃል። ግን አንዱ ጥያቄው ምንድ ነው? ምን ያህል ንም ዘንብ ምን ያህል ዘንብ አለ የምለው ጥያቄ መመለስ አይችልም። ኢስታቲክስ ማለት ነው። ስታቲክስ የተቀመጠ ስታቲክስ አለ። አቨሬጅ ማለት ነው። ብዙ አመት ሪኮርድ የሆነ ተከፍሎ የተቀመጠ አማካይ ማለት ነው። ከአማካዩ በላይ ወይም በታች ይሆናል የምለው ነገር ነው ማለት ነው። ምልነው መደበኛ ስንል አማካዩ ነው። በላይ ስንል ከአማካዩ በላይ ወይም ደግሞ ከእሱ በታች ስንል ከእሱ በታች እንደማለት ነው። ተቀራራቢ ናቸው ማለት ነው። የውሃ ሙላት ድንገተኛ ጎርፍ የመሳሰሉ የሚጠበቅባቸው አካባቢ चलू እንግዲህ ምንድን ነው እነዚህ አካባቢዎች ኢትዮጵያ ውስጥ እንደ አሁን እንግዲህ እናንተ ባላችሁበት አካባቢ አይደለም፣ በተለመደው አካባቢዎች ላይ ከወንዝ ጋር ታይዞ ያለው ነገር ነው ብዙውን ጊዜ ማለት የምኖረው እንጂ ይሄን ያህል የተለየ ጎርፍ መጥቶ እንደ ባለፈው ጊዜ በህንድ ሀገር፣ በኢራቅ ሀገር ያየነው ነገር የለም። እና አደጋ የሚያስከትሉ ሁኔታ ይፈጠራል ብላችሁ አታስቡም ማለት ነው። በዚህ ክረምት አልፎ አልፎ አራተኛ ቦታዎች ላይ እንትን ሊሆነው ይችላል። ዝናብ ማንነው ግዛት ይሄ ነው ይሄ ነው ማለት በአሁኑ ጊዜ መናገር ያቅታል። ግን አልፎ አልፎ ይኖረዋል። ግን ጥንቃቄ ማለት አድርጎ አስፈላጊ ነው እንጂ በወንዞች አካባቢ ምናምነች ሊኖሩ ይችላሉ ማለት ነው። ጥንቃቄ ሲሉ ምን ይነት መደበኛ በላ ያልንባቸው አካባቢዎች ማለት ነው። ምን አይነት አይደለም ማለት ነው። እንደ ማለሙያ መክራው ለምሳሌ አሁን የአካባቢ የተለመደ ቦታዎች አካባቢዎች አሉ። አለም እሱን በጥንቃቄ መጠበቅ ማለት ነው። ጊዜው ስደርስ አካባቢ ህዝብ እርምጃ ወስዳል ማለት ነው። እሱን ደግሞ በየጊዜው አሁን በየቀኑ አሁን የአራት ወር ነው ትንበያ ሰጠ ነው ይህን ትንበያ በየቀኑ በየሁለት ቀኑ፣ በአስር ቀኑ፣ በየወሩ ትንበያን አፕዴት እናደርጋለን ማለት ነው። ስለዚህ ተከታታይ የሆነ ትንበያ እንሰጣለን። ይሄ በቂ ይሄ ብቻ አይደለም በቂ የሚሆነው ማለት ነው። ስለዚህ በጊዜው ትደርስ በየጊዜው ትንበያ እንሰጣቸዋለን። ቦታዎችን አደንቲፋይ እያደረግን እንሄዳለን ማለት ወደፊት። ስለዚህ ሰው እናንተንም እንዲያዳምጥ እንዲከታተል ያው ከምክሩ አንዱ ነው ማለት ነው ይሄ አዎ በየጊዜው እኛም ይሄ በቂ አይደለም ይሁን ስተነው ትንበያ የአራት ወር በቂ አይደለም። ስለዚህ በየጊዜው አብዴት እናደርገዋለን ማለት ነው። አዳዲስ መረጃዎችን እያዛችሁ ለሰው ትሄዳላችሁ። ለመሆኑ ሰው ምን ያህል ይከታተላችኋል? እናንተን ይህንን ትገመግማላችሁ? በቅርብ ትከታተላላችሁ? ለምዷል ሰው ገበሬውም ይሁን መደበኛውም ሰው ይሁን የኢትዮጵያን የሜቴሮሎጂ ትንበያዎች ትንታኔዎች እያዳመጡ እየተከታተሉ በዛ መሰረት መኖር በጣም በጣም ህዝቡ ተለውጠዋል። ከአየር ጋር ከአየር ወታ ጋር መኖር እየተለመደ ነው ማለት ነው። ምክንያቱም አብዛኛው የኢትዮጵያ ሕዝብ በግብርና ስለምኖር የኢትዮጵያ ቴሌቪዥን ሬዲዮኖች ምን አሉ ነው የሚለው በቃ ህዝቡ ማለት ነው። ስለዚህ እየታወቀ ከዝናብ ጋር ስለሆነ ሁኔታው በደንብ እያወቀ የመጥተዋል ማለት ነው። ሲያጥርም ሲያንስም ስለሚከታተል በደንብ እያወቀ መጥተዋል። እኛም ደግሞ አወርነሱም እየተሰጠ ነው። በአለም ሁኔታ ያው እንደምታውቀው ከክላማ ቼንጅ ጋር የተነሳ ህዝቡ አሁን በተለያዩ ቦታዎች ላይ እንቅስቃሴ ይደረጋል። ያው ከህይወቱ ከዚህ ጋር መሆኑን እየተረዳው ነው ማለት ነው። ለመሆኑ ያምናችኋል? ሰው በጣም እያመነ መጥተዋል ማለት ነው። አንድረድ ፐርሰንት እንግዲህ ሪሰርች እንዳረግነው አንዳንድ ቦታዎች ላይ ጠይቀናል። የተወሰነ ቦታዎች ማለት ነው። ያስፈልጋል እንደዚህ ነው ብትመድቡልን እዚህ ቦታ ላይ ምናምን ምሉ አሉ። ሰው በየጊዜው እኮ የሚከታተልላቸው ማለት ነው። በተለያዩ ቋንቋዎች እንዲሰጡን ብሎ ነው የሚጠይቀን። ራሱ በቃ ህዝቡ ማለት ነው። ይከታተለዋል ማለት ነው። ይሄ ሬዲዮ ምናለ እንደዚህ ነው። እንደውም ነገ እንደዚህ ዝናብ ይዘንባል ጃንጥላ ያዩ ምናምን ምሉም። ሬዲዮ ሬዲዮኖቹ ራሳቸው እየሰሩ ናቸው። አሁን ኤፍኤምዎች አሉ በኢትዮጵያ ውስጥ በብዛት ማለት ነው። እነሱ ራሳቸው በጣም ህዝቡን እያነቁ ናቸው። ይህንን እንደዚህ ልበሱ፣ እንደዚህ አድርጉ ብሄራ ሜቶሎጂ እንደዚህ ብለዋል ምናምን ብሎ በቃ ህዝቡን እንትን ያደርጋሉ ማለት ነው። ህዝቡም ደግሞ ይከታተለ በዓለም አቀፍ ደረጃ ስ ያላችሁ ቦታ ምን ይመስላል? በዓለም አቀፍ ደረጃ በጣም ጥሩ ደረጃ ነን። የኢትዮጵያ ሜትሮሎጂ ኤጀንሲ ካሉት ከአፍሪካ ካሉት ግንባር ቀደም ውስጥ ከሚመደቡት አንዱ ነው ማለት ነው። አስራ አንድ ቅርንጫፍ ጽህፈት ቤቶችን በየክልሉ። እኛን ሞዴል የሚጠቀሙን አድንቆ የሚሄዱ አሉ። የውጭ ጉብኝዎች ይመጣሉ። ምክንያቱ የዓለም ሜትሮሎጂ ድርጅት አባል እስከሆነ ድረስ በቃ ብዙ ብዙ በተለያዩ ምክንያቶች እንሰራለን ማለት ነው። በፕሮጀክቶች በተለያዩ መንገዶች እንሰራለን ህብረተሰቡ ጋር ማለት ነው እና ከዓለም ጋር እንሰራለን ማለት ስለዚህ፣ የካፓሲቲያችን የተጠናከረ መሄዱን ነው አሁ ማለት ነው። በሰው፣ በእውቀት፣ በመሳሪያ ጥሩ አቅም ላይ ጥሩ ሁኔታ ላይ ነው ያላችሁት? አዎ፣ እንግዲህ በጣም ነው። ምክንያቱም ይሄንን ይሄንን የመረጃ አሰጣጥ ወደ አስራ ሰባት የሜትሮሎጂ ጣቢያዎች በየሶስት ሶስት ሰዓት በዓለም እናሰራጫለን። እንደገና ስናሰራጭ እኛም ደግሞ እንቀበላለን ማለት ነው፣ ብዙ መረጃዎች እንቀበላለን በዓለም ዙሪያ ይሄዳል ማለት ነው። በየስን ሰዓቱ ነው ያሉኝ? በየሶስት በሶስት ሰዓት በቋሚነት ከአስራ ሰባት ጣቢያዎች ይተላለፋል ማለት ነው። ይሄ የሚተላል አንደገና ደግሞ በከፍታ ደግሞ በከፍታ ወደ ሰላሳ ኪሎ ሜትር ወደ ላይም መረጃዎችን የምንሰበስብበት መረጃ አለ ማለት ነው። ሬዲዮ ሶ እንዲላግ ማለት ነው። እና ያንንና ያንን ለዓለም እናሰራጨዋለን። ለተለያዩ መረጃዎች የኢትዮጵያን መረጃዎች ይጠቀማሉ። እኛም ደግሞ በ በዛው መሰረት በዓለም ሜትሮሎጂ ድርጅት በተዋዋል ነው መሰረት መረጃዎችን ከዓለም ዙሪያ እናገኛለን። ለምሳሌ አሁን እኛ ውቅያኖስ አካባቢ ሄደን መረጃ መሰብሰብ አንችልም። ግን አሁን የምናገኘው በዓለም ዙሪያ በትብብር ነው የምንሰራው ማለት ነው። ስለዚህ የእኛ ሲስተም ከነሱ አፕዴት የምደረግበት ሁኔታ ይመቻቻሉ ማለት ነው። የመረጃ ከፍተኛ ድጋፍ ይሰጣል። የመረጃ ልውውጥ መረብ አላችሁ ማለት ነው? መረብ አለ። በቃ በከፍተኛ ደረጃ ዓለም ዙሪያ ማለት ነው። ምክንያቱም አየር ድንበር የለውም ወሰን የለውም። ያው እንደምታውቀው ፍቅርም ወደንበር እስቲ ወደዚህ የመጪዎቹ አራት ወራት ጊዜ ትንባያችሁ ልመልሶት እና ከነ ሲቪል አቪዬሽንን ከመሳሰሉ መስሪያ ቤቶች ጋር ወይም የኮንስትራክሽን መስሪያ ቤት ጋር የከተማ ልማት ተቋማት ጋር እና ሌሎችም የሚመለከታቸው መስሪያ ቤቶች ጋር በቅርበት የምታደርጉት ስራ አለ? በጣም መጀመር ሳይሆን የኢትዮጵያ ሜትሮሎጂ ታሪክ ከአቪዬሽን ጋር የተያዘ ነው። አቶ ዱላ ሻንቆን ስለ ትብብራቸው በጣም እናመሰግናለን። ሰሎሞን አባተ ቀጣዩን ውይይት በሌላ ጊዜ ይዞ ይቀርባል። አሁን ከመሰናበታችን በፊት ስቱዲዮ ከገባን የደረሰን ዜና አለ። የክርስትና እምነቷን አልለውጥም በማለቷ የሞት ፍርድ ተፈርዶባት የነበረችው ሜርያም ያህያ ኢብራሂም በተፈታች በማግስቱ ዛሬ እንደገና ታሰረች የሚል ዜና ማሰማታችንን ታስታውሳላችሁ። ይሁንና ሜርያምና ቤተሰቧ በአውሮፕላን ማረፊያው ካርቱም ላይ ለሰዓታት ያህል ተይዘው የነበሩት በጊዜያዊ መልክ ነው ነው የያዝናቸውም ከመጓጓዣ ሰነዳቸው ጋር በተያያዘ ለመጠየቅ ያህል ነው እንጂ አላሰርናቸውም ሲል የሱዳን መንግሥት ያስታወቀው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተናግሯል። የዩናይትድ ስቴትስ ኤምበሲ ሜሪያምና ቤተሰቧ በሰላም ከሀገር እንዲወጡ ለማድረግ እየሰራን ነው ሲልም አስታውቋል። የተከበራቸው አድማጮች፣ ዝግጅቶቻችንን በዌብሳይታችን ደብሊው ደብሊው ደብሊው ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ መከታተል ትችላላችሁ። እንደዚሁም በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ለዛሬ ምሽት ያሉን ዝግጅቶች በዚሁ መጠናቀቃቸው ነው። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። እንደዚሁም ቴክኒሺያኑ ኪት ሆልምስ፣ በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሃዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየነን አብረናችሁ፣ አብራችሁን ስለቆያችሁ በጣም እናመሰግናለን። ቀጥሎ የሚቀርበው የትግርኛ ዝግጅት ነው። በእኛ በኩል ነገ እንገናኛለን። በሰላም ደሩ ደናደሩ።